የኢትዮጵያ የምርጫ ስርዓት አሁን ካለው የአብላጫ ድምፅ አሰራር ይልቅ ከተመጣጣኝ ውክልና ጋር የተቀየጠ ቢሆን መራጮች የሚሰጡት ድምፅ የበለጠ ዋጋ እንደሚኖረው የተቃዋሚ መሪዎች ተናግረዋል። የኢትዮጵያ ፓርላማ ቀጣይ ቅርጽም የተለየ እንደሚሆን ተስፋ አድርገዋል። በኢህአዴግና በሀገር አቀፍ ፓርቲዎች መካከል እየተካሄደ ያለውን ድርድር መነሻ ያደረገው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የኢትዮጵያ የምርጫ ስርዓት የአብላጫ ድምጽ የምርጫ ስርዓት መሆኑ በሕገ መንግስቱ ተጠቅሷል። በአገሪቱ ካሉ 547 የምርጫ ክልሎች አንደኛ የሆኑ የሚያጠናቅቁ እጩዎች ብቻ ፓርላማ የሚገቡበት። በኢህአደግና በአገር አቀፍ ፓርቲዎች መካከል እየተካሄደ ባለው ድርድር ግን ይህ የምርጫ ስርዓት የተመጣጣኝ ውክልና ስርዓት ከሚባለው ጋር እንዲቀየጥና እንዲተገበር የአብዛኛዎቹን ይሁንታ አግኝቷል፣ ቅይት ትይዩ የምርጫ ስርዓት በሚል ስያሜ። የሚቀረው ነገር አዲስ በሚጨመረው የተመጣጣኝ ውክልና ስርዓት የሚያዙት የፓርላማ ወንበሮች ቁጥር ስንት ይሆኑ በሚለው ላይ ከስምምነት መድረስ ነው። ኢህአዴግ በአገሪቱ ፓርላማ ከሚገኙት ወንበሮች 15 ከመቶ አዲስ በሚጨመረው የተመጣጣኝ ውክልና የምርጫ ስርዓት መሰረት እንዲያዙ አቋሙን ይፍ አድርገው እየተከራከረ ነው። ራሳቸውን አስራ አንዱ ብለው የሚጠሩት የተለያዩ ተቃዋሚ ፓርቲዎች ግን በተመጣጣኝ ውክልና ስርዓት የሚያዙት ወንበሮች ከአጠቃላይ የፓርላማ ወንበሮች 40 ከመቶ እንዲሆኑ ይፈልጋሉ። አዲስ የሚጨመረው የተመጣጣኝ የውክልና ስርዓት አሰራር ፓርቲዎች ባገኙት የመራጮች ቁጥር መጠን የፓርላማ ወንበሮችን እንዲከፋፈሉ ያስችላል። በዚህ መንገድ በሚያዙ የፓርላማ ወንበሮች ቁጥር ላይ ከስምምነት ባይደረስም ታዲያ በከፊልም ቢሆን እንዲኖረ መፈለጉ በራሱ በአዎንታዊ ጎኑ የሚታይ መሆኑን የተቃዋሚ ፓርቲ መሪዎች ተናግረዋል። ራሳቸውን አስራ አንዱ ብለው ከሚጠሩት ፓርቲዎች አንዱ የሆነው የመያድ ምክትል ሊቀመንበር አቶ ሙሉጌታ አበበ ይህንኑን ያንጸባረቁት የምርጫ ሥርዓቱን መቀየር በራሱ አንድ ታሪካዊ ነው። እስካሁን ድረስ ኢህአዴግ ሲጠቀምበት የቆየው አብላጫ የምርጫ ሥርዓት ተጠቃሚ ሲያደርግ የነበረው አንዱን አካል ብቻ ስለነበረ፣ ሥርዓቱን በራሱ መለወጥ ችግሩን ነቅሶ አውጥቶ አንድ ታሪካዊ ለህዝብም ጠቃሚ ስራ ነው ብለን እናምናለን። ምንድን ነው ዋስትናው? ተቃዋሚዎች እንዲገቡ ስለማስቻሉ ይሄ ቅይት ይዩ ከገዢው ፓርቲ ውጭ ያሉ ተወዳዳሪዎች እንበለ ወይም ተቃዋሚዎችን ጨምሮ የግል ዕጩዎች፣ ሌሎችም ሊሆኑ ይችላሉ። ምንድን ነው ዋስትናው? ይሄ ተግባራዊ ስለተደረገ ብቻ ይገባሉ ማለት ይቻላል ወይ? ዋስትናው ምንድን ነው? ሁለቱም አንደኛ በአብላጫ ድምፅ ያሸነፈ ተቃዋሚው እንደሚያሸንፍ ምንም ጥርጥር የለውም። በአብላጫ ድምፅም በአብላጫ ድምፅ ያሸነፈው አካል ፓርላማውን የመቆጣጠር እድል ይኖረዋል። በፕሮፖርሽናሉ ደግሞ በቅይት ትይዩ የምርጫ ስርዓት ሲሆን የተሸነፈውም ድምፅ ተሰብስቦ የፓርላማ ወንበር ባለቤት ነው የሚሆነው። ድምጾች ተሰባስበው ዋጋ ስላላቸው ከዚህ በፊት ዋጋ ያልነበራቸው ድምጽ ኢህአዲግ በፈለገው መጠን ደረጃ እየሰጠ ያስቀምጣቸው የነበሩትን ይቀንሳቸዋል። የሚባክን ድምጽ አይኖርም ብለን ነው የምናምነው፣ እና ይሄ የሚባክን ድምጽ ከሌለ ደግሞ ፓርላማው የሁለቱም አካል ይሆናል ማለት ነው። የገዡ ብቻ ወይም በአብላጫ ድምጽ ያሸነፈው አብላጫ ድምጽ ባይዘው የገዡ ፓርቲ ብቻ ነው ብለን አናምንም እኛ አብላጫ ድምፅ ለሱ ተመጣጣኝ ውክልና ለተቃዋሚ አድርገው የሚያስቡ ሰዎች አሉ። ይሄ ስህተት ነው። የምርጫ ስርዓት ነው የምንቀይረው እኛ። በአብላጫ ድምፅ የሚያሸንፍ ተቃዋሚ መንግስት ይመሰርታል። በአብላጫ ድምፅ የሚያሸንፍ ተቃዋሚ ወንበር ይኖረዋል። በአብላጫ ድምፅ በስተና ሰባት ያሸነፍ ነው። በአብላጫ ድምፅ ነው፣ በዚህ አይደለም። በአብላጫ ድምፅ የተሸነፈው አካል ደግሞ አንድ ላይ ሆኖ ድምጾች ተሰብስበው የምክር ቤቱ ባለቤት ይሆናል ማለት ነው። እነዚሁ የአስራ አንዱ ፓርቲዎች ስብስብ አባል የሆነው የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትዕግስቱ አወሉ እንደሚሉት ደግሞ እስካሁን እየተተገበረ ያለው የአብላጫ ድምፅ ስርዓት አሳታፊ አይደለም። ይሄ የአብላጫ ድምፅ ጠቅላይና አግላይ ነው ማለት አሸናፊ ጠቀልላል፣ አሸናፊው ደግሞ ያው ይገለላል ማለት ነው። በየምርጫ ክልሉ አንደኛ ሆኖ ያጠናቀቁ ጭዎች ብቻ ናቸው ፓርላማ የሚገቡት ነው። ለምሳሌ መቶ መራጭ ቢኖር በአንድ ምርጫ ክልል ውስጥ ሰላሳ ያገኘው ትልቁ ከሆነ እሱ ያገኛል። ሰባው ድምጽ ግን ውድቅ ነው ማለት ነው። ሰባውን ተከፋፍለው ሌሎች ፓርቲዎች ቢይዙት ይዙ ተከፋ ውድቅ ነው ማለት ነው። ስለዚህ ጠቅላይና አግላይ ነው የምንለው እኛ ግምገማ። አሁን ግን ትልቁ የቅይጥ የምርጫ ስርዓት አድቫንቴጁ ድምጾች ይወክላሉ በሚሰጠው ፕሮፖርሽን መሰረት በየደረጃው ያገኝካት። የራሱ የሆነ ፎርሙላ አለው። የራሱ የሆነ አሰራር አለው። የራሱ የሆነ ቀመር አለው። ሁሉም ፓርቲ ወይም ደግሞ እጩ በሚያገኘው ድምጽ መጠን አዎ። እና ለምሳሌ አሁን እኛ የተቀበል ነው ወይም እንደ ድርድር የተስማማ ነው። ሄር ኮታ ነው የተስማማ ነው። ይሄ ማለት ያው ያለው ድምጾቹን ላለው ወንበር ተካፍለው የአንድ ወንበር ዋጋ ይሰላል። በዛ ወንበር ዋጋ የመጀመሪያ ክፍፍ ይደረጋል። ከዛ ተከፋፍሎ ቀሪ ድምጾች ካሉ እነሱ ደግሞ በላርጀስት ሪማይንደር አፕሮች በሚባለው ሜተር በሚባለው ደግሞ ይከፋፈላሉ። ስለዚህ ኢትዮጵያ አንፃር ነው። የኢትዮጵያ ፓርላማ በሕገ መንግሥቱ እንደተቀመጠው 547 መቀመጫዎች አሉ። እስካሁን 547ን ሲያዙ የቆዩት የአብላጫ ድምጽ የምርጫ ስርዓት በሚባለው ነው። ኢትዮጵያ ውስጥ 547 የምርጫ ክልሎች አሉ። በየምርጫ ክልሉ የተሻለ ድምፅ ወይም አንደኛ ሆኖ ያጠናቀቀ ሰው ነበር ፓርላማ የሚገባው። እስካሁን አሁን እናንተ የተስማማችሁበት ባላችሁበት በትቅይት ቴዩ 547ቱ ወንበር ይጨምራል የሚልም ነገር አለ። እሱ ላይ ያብራሩልን። እንግዲህ ተመጣጣኝ ውክልና ወንበሮች ተጨማሪ ይሆናሉ ነው። ይሄ ተጨማሪ የሚሆነው ወንበር የሚሰላው አሁን ባለው ወንበር ላይ በምንስማማበት የመቶኛ ስሌት ነው። በዛ መሰረት ከዛ መቶኛውን እናውጣ እና በላው ላይ ይጨምራል። ያ ፐርሰንት ማለት ነው። አሁን አልተስማማንም፣ በመቶኛ ስሌት ላይ ገና ነው መደምደሚያ ደረስ ነው። መቶኛ ስሌት ስትሉም ምኑ ማለት ነው? የአብላጫ ድምፅን እና የተመጣጣይ ውክልና ድምጽ ምክንያቱም ቅይጥ ስለሆነ ምክንያቱም አሁን ተቃዋሚዎቹ አስራ አንዳችሁ በተለይ አብዛኞቻችሁ ማለት ይቻላል። 40 ከመቶ በተመጣጣኝ ውክልና 60 ከመቶ በአብላጫ ድምጽ የምርጫ ስርዓት ይያዝ የሚል አቋም ይዛችኋል። ገዥው ፓርቲ ኢህአዴግ 15 ከመቶ በተመጣጣኝ ውክልና የተቀረው 85 ከመቶ በአብላጫ ድምጽ ይያዝ እያለ እሱን ነው ያሉኝ ያለው። አዎ፣ አዎ እሱን እያልኩኝ ያለሁት እኛ አሁን 15 በመቶ የታሰበውን የተዘጋውን ምህዳር ያሰፋል ብለን አናስብም ነው እየተመከራከሪያችን 83 ወንበር ብቻ ስለሚጨምር ነው። እንግዲህ የኢህአዴግ ተደራዳሪዎች እንዳሉ 83 ወንበር ይጨምራል 15 ከመቶ ከጸደቀ። እኛ ደግሞ 40 በመቶ ቢጸድቅልን 220 ወንበር ያላነሰ ይጨምራል። ሲደመር 547 ማለት ነው። ሲደመር 547 በሌላ መንገድ 767 ማለት ነው። በሌላ መንገድ የአብላጫ ድምጽና የተመጣጣኝ ውክልና ስርአት አንድ ላይ ሆኖ የሚፈጥሩት ቅይት ትይዩ የምርጫ ስርዓትና የኢትዮጵያ ፓርላማ ቀጣይ ቅርጽ ከተቃዋሚ ፓርቲ መሪዎቹ ጋር ያደረግኩት ውይይት አልጠቋጨም። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ